ሳይንስና ህብረተሰብ ሁለቱም ሁለቱም የከፍተኛ ትምህርታቸውን ያጠናቀቁት በጀርመን መዲና በርሊን ውስጥ በሚገኙ ዩኒቨርሲቲዎች ነው። የዛሬ ሁለት ዓመት አሃዱ ቴክ የተሰኘው ድርጅታቸውን ሲያቋቁሙ ከንግድ ባሻገርም የማኅበራዊ አገልግሎት ለማበርከት በመወሰን ነበር። እናም ለትምህርት አጋዥ ይሆናል ያሉትን በተንቀሳቃሽ ስልኮችና ታብሌቶች እንዲሁም በኮምፒውተሮች ላይ የሚሰራ ፊደል የተሰኘ ማስተናበሪያ ወይም አፕሊኬሽን ነድፈው በመስራት ለነፃ አገልግሎት አበርክቷል። ከወጣቶቹ ጋር ቆይታ አድርገናል። አብራችሁን ቆዩ። ወጣቶቹ የትምህርት አጋዥ የኢንተርኔት መድረክ አሰናድተው በነፃ አገልግሎት ላይ መዋል ከጀመሩ ሁለት ዓመታት ተቆጥሯል። ድርጅታቸውን ሲያቋቁሙ ለሂሳብ የትምህርት አይነት ብቻ ያሰናዱትን የትምህርት አጋዥ አሁን ወደ ስምንት በማሳደግ አፕሊኬሽን ወይንም የማስተናበሪያ ስልትም ሰርተውለታል። አፕሊኬሽኑ በኮምፒውተሮች፣ በዘመናዊ ስልኮች እንዲሁም በታብሌቶች ላይ ሲጫን አገልግሎት ይሰጣል። አፕሊኬሽን ዲቨሎፕ ያደረግ ነው ተማሪዎች በሞባይላቸው ተጠቅመው ትምህርት እንዲማሩና እንዲያጠኑ ነው። ኦንላይን ሊሆን ይችላል ፊደል ዶት ኢቲ ብለው ገብተው ወይም ደግሞ በሞባይላቸው አን ዳውንሎድ በማድረግ የተለያዩ ጥያቄዎች የመለሱ ማጥናት ይችላሉ። እርሳቸው መሰጅ መለዋወጥ ይችላሉ ማለት ነው የሰራነው ዋና አላማችን ተማሪዎች ሞባይላቸውን በመጠቀም ለትምህርታቸውን የሚረዳቸውን ማቴሪያል ለማቅረብ በሚል ማለት ነው። በተለይ ለዘጠነኛና ለአስረኛ ክፍል የሚያስፈልጋቸውን ካሪከለም በተመለከተ ኮንቴንት እና ጥያቄዎች ይዘዋል ማለት ነው። ከአሃዱ ቴክ መስራቾች አንዱ የሆነው አማኔል አማረ ድርጅታቸው ፊደል በሚል ስያሜ ያሰናደው አፕሊኬሽን በሂሳብ የትምህርት ዘርፍ ብቻ አለመወሰኑንም ተናግሯል። አፕሊኬሽኑ በአሁኑ ወቅት ለእንግሊዝኛ ቋንቋ፣ ለፊዚክስ፣ ለኬሚስትሪ፣ ለባዮሎጂ፣ ለጂኦግራፊ፣ ለሲቪክስ እና ለታሪክ የትምህርት ዘርፎች እንዲያገለግል ሰፋ ተደርጓል። እስክንድር ተስፋይ ማሞ የአህዱ ቴክ ሌላኛው መስራች ነው። ፊደል የተሰኘውን ማስተናበሪያ በተለይ ለሁለተኛ ደረጃ ተማሪዎች ለምን እንዳዘጋጁት ያብራራል። ይህንንም ያደረግንበት ምክንያት ዩኒቨርሲቲ ከመግባታቸው በፊት ተማሪዎች ብቃታቸውን እንዲያሻሽሉ የተሻለ እውቀት ይዘው ውጤታቸውንም እንዲያሻሽሉ ለመርዳት በማሰብ ነው። ግን ለወደፊቱ በመጀመሪያ ደረጃ ላሉ ተማሪዎች እንደውም በቅርቡም አንድ ልጅ ጽፎልንም ለምን በዩኒቨርሲቲ ደረጃም እራሱ አታስቡም እያሉን ነበረ። እስካሁን በፓይለት ደረጃ ነበር የነበረው። የተጠቀሙበት ተማሪዎች ወደውታል። የሰጡንም ፊድባኮች በተቻለ መጠን ለማስገባት እና ለማሻሻል አሁን ኦንላይን ያለው ነበር የነበረው አሁን አፕሊኬሽኑን በቅርቡ በዚህ ወር ለሁሉም ተጠቃሚ እናደርሳለን ብለን እናስባለን። ፊደል የትምህርት አጋዥ አፕሊኬሽን የተሰራው ሶስት አበይት ጉዳዮች ላይ በማተኮር ነው። አጠር ባለመልኩ በጥያቄና መልስ እውቀትን ማሸጋገር ቀዳሚው ግብ ነው። አፕሊኬሽኑ ተማሪዎች አቻዎቻቸው የሚያደርጉትን እንቅስቃሴና መሻሻል በመከተል ማህበራዊ ጉድኝት እንዲፈጥሩ ያስችላል። በጫዋታ መልክ እየተዝናኑ በመወዳደር እንዲማሩ ማድረግ ደግሞ ሌላኛው ግብ ነው። ተማሪዎች አፕሊኬሽኑን በነፃ እንዲጠቀሙበት ነው የተሰራው። ፊደል ዲቨሎፕ ስናደርግ ምን ስርሽ በተመለከተ አይደለም። በተለይ በተማር ለሆን በሚችለውን አገራችን ለመራት እንደምታየው አሁን ፊደል ለመጠቀም ምንም የምትከፍለው ነገር የለ፣ ፍሪ ነው። ተማሪዎች ምንም ነገር ሳይከፍሉ አክሰስ ሊያደርጉት ይችላሉ። አሁንም ግን ለወደፊቱ እንዴት አድርገን ስሴም እናደርገው የሚለውን ስክት ያደረግንበት ነው። አሁን ባለው ሁኔታ ግን በነጻ ነው ያቀረመ ማለት ነው። ዘመናዊ ተንቀሳቃሽ ስልኮችን በመጠቀም ተማሪዎች ትምህርትን እየተዝናኑና ካቻዎቻቸው ጋር እየተወዳደሩ መማራቸው ጀርመንን ጨምሮ በምዕራቡ ዓለም የተለመደ ተግባር ነው። የኢንተርኔቱና የዘመናዊ ስልኮች ወይንም ስማርትፎን በስፋት መገኘት ሂደቱ በምዕራቡ ዓለም የተቀላጠፈና በቀላሉ የሚገኝ እንዲሆን አድርጎታል። ኢትዮጵያ ውስጥ የኢንተርኔት አገልግሎትና ፍጥነት ውሱንነት የትምህርት አጋዡ አፕሊኬሽን ዋነኛ ተግዳሮት መሆኑ አልቀረም። ይህን ተግዳሮት ለመቋቋም ግን ወጣቶቹ መላ ዘይዷል። በእርግጥ እንደ ቦታው ይለያያል። ፈጣን ኢንተርኔት ያለበት ቦታ አለ፣ አብዛኛው ጋር ላይኖር ይችላል እና ይህንም በተመለከተ በተለይ ያው ሞባይል አፕሊኬሽኑ ነው እንዳልኩ፣ አንዴ ዳውንሎድ ከተደረገ በኋላ ኦፍላይን ይሰራል እና ምንም ፍጥነቱ ኖርማል ልክ ጀርመን ሀገር እንዳለው በፈጣን ኢንተርኔት እንደምጠቀመው ሁኔታ ነው የሚሆነው እና ብዙ ነገሮችንም ኦፕቲማይዝ ለማድረግ ሞክረናል። በተለይ አፕሊኬሽኑን ዳውንሎድ ሲያደርጉ ራሱ የግዴታ ሙሉ በሙሉ ዳውንሎድ ማድረግ አያስፈልጋቸውም። በቶፒክ በቶፒክ ብቻ መርጠው ለምሳሌ ሂሳብ ላይ ከፈለግ የሂሳብን የሚመለከቱ ጥያቄና መልሶቹን ብቻ ዳውንሎድ ማድረግ ይችላል። በዓለማችን በአሁኑ ወቅት ከሁለት ቢሊዮን በላይ ዘመናዊ ስልኮች ወይም ስማርትፎን እንደሚገኙ ዋና መስሪያ ቤቱን ሃምቡርግ ከተማ ጀርመን ያደረገው ስታቲስታ የተሰኘው የመረጃ ተቋም ይገልጣል። የታብሌት ተጠቃሚዎች ደግሞ ከአንድ ቢሊዮን በላይ ናቸው ይላል። የቁጥሮቹን መብዛት ተከትሎ ተንቀሳቃሽ ስልኮች ላይ ያተኮሩ እጅግ በርካታ አፕሊኬሽኖች በዓለማችን በስፋት እየተሰሩ ለተጠቃሚዎች ይቀርባሉ። ሚሎጂክ የተሰኘው የኢንፎርሜሽን ቴክኖሎጂ አማካሪ ድርጅት መስራችና ዋና ስራ አስኪያጅ አቶ አያና አለሙ ከአህዱ ቴክ መስራቾች ጋር በጋራ ይሰራሉ። በጣም አክቲቭ የሆኑ ሁለት ደስ የሚሉ ልጆች ናቸው። እነሱ እስኪ አንዳንድ ነገሮችን አድቫይዝ አድርገን አብረን የሆነ ነገር መስራት እንፈልጋለን ምናምን ብለው ብዙ ጊዜ እንዋይ ነበር። ከተወሰነ ጊዜ በኋላ ኢትዮጵያ ሄደን የሆነ ነገር መስራት እንፈልጋለን ብለው ወደ ኢትዮጵያ ገቡ። አህዱ ቴክ ካምፓኒን ከመሰረቱ በኋላ የሆነ ኮምፕቲሽን አለ ኤምሲአይቲ ሀያ አፖችን ዲቨሎፕ ለማድረግ አስበናል እና አብረን ይህን ፕሮጀክት እንስራ ምናምን ሲሉኝ እኔ ደስ በጣም ደስ ስላለኝ ምክንያቱም አፕሊኬሽኖቹ ለኢትዮጵያ ለህብረተሰቡ የሚረዱ አይነት አፕሊኬሽኖች ናቸው። አብረን ነው የሚሰራው። የተወሰነ ግማሹን እኛ እንስራለን፣ ግማሹን እነሱ ይሰራሉ። የእኛም ቲምና የአህዱ ቴክ ቲም ብዙዎቹን ነገር አንድ ላይ ሆኖ ነው የሚሰሯቸው። ስራውንም ተከፋፍለነዋል። ሚሎጂክ ዋና መስሪያ ቤቱ በጀርመን ሀገር በርሊን ከተማ ሲገኝ ከለን ከተማና ፖላንድ ውስጥም መስሪያ ቤቶች አሉት። ከተቋቋመ አምስት ዓመት ያስቆጠረው ይህ ድርጅት ሰራተኞቹ 150 ደርሷል። ከአሃዱቴክ ጋር በመተባበር ሀያ የተለያዩ የመንግስት መስሪያ ቤት አፕሊኬሽኖችን ሰርቷል። እንዳልከው አሁን ዲቨሎፕ ካደረግ ናቸው አፕሊኬሽኖች አንዱ የፖስታ አፕሊኬሽን ነው። ተጠቃሚዎች ፖስታዊ ሳይሄዱ ቀጥታ ትራክ ማድረግ ይችላሉ። ሌላት መከታተል ይችላሉ። ሞባይላቸው መከታተል ይችላሉ። እንግዲህ ችል ማለት ነው። አሁን አንተ አሁን ነገር ለምሳሌ ከጀር ወደ ኢትዮጵያ ነገር ከላክ ትራኪንግ ኮድ ይሰጣል። እሱን ትራኪንግ ኮድ ለላክለቀ ሰው ከላክ በዛ በሞባይላቸው ተጠቅመው ትራክ ማድረግ ይችላሉ። መከታተል ይችላሉ። የት እንደደረሰ ፓኬጁ ማለት ነው። ሌላው አፕሊኬሽን ላንድ ኦፍ ኦሪጂን ውስጥ ሰው ልትበገኛ የሚለው ለኢትዮጵያ ቱሪዝም ኮሚሽን ዲቨሎፕ የተደረገ አፕሊኬሽን ነው። ቱሪስቶች ኢትዮጵያ ከመምጣታቸው በፊት ምን ምን ማየት ይችላሉ የሚለው መታወስ፣ ምን ማድረግ ይችላሉ እንዴት ወደ ኢትዮጵያ መምጣት ይችላሉ የሚሉ የተለያዩ ኢንፎርሜሽኖች የያዘ አፕሊኬሽን ነው ማለት ነው። በሀያ አይነት ዘርፎች ለሀያ አይነት መሳዊት ዲቨሎፕ ያደረጉ ነው ማለት ነው። ሁለቱ ወጣቶች መጀመሪያ ላይ ሊሰሩ ያሰቡት አፕሊኬሽን በግብርና ላይ የሚያተኩር ነበር። ገበሬዎች የምርት ውጤታቸው ገበያ ላይ ዋጋው ስንት ደረሰ የሚል የገበያ አሰሳ የሚያደርግ አፕሊኬሽን የዚህ አይነት አፕሊኬሽን ግን ቀደም ሲል በሌሎች የተሰራ በመኖሩ ሀሳባቸውን ወደ ሌሎች አፕሊኬሽኖች አዙሯል። ከዚያም ባሻገር ኢትዮጵያውያን የአፕሊኬሽን ነዳፊዎችና አበልጻጊዎች ስራዎቻቸውን የሚያኖሩበት የጋራ የኢንተርኔት ቋትም አዘጋጅቷል ናሽናል ይቻላል። ይሄ ሀሳቡ ምንድን ነው? ጉግል ፕሌይ ላይ ወይም አፕል ስቶር ላይ ግዴታ ክሬዲት ካርድ ያስፈልጋል አንድ ዲቨሎፐር እዛ ላይ አፕሊኬሽኖችን ለመጫን ወይም ደግሞ ገንዘብ የሚያከፈልባቸው ከሆነ ለዛም ዳውንሎድ ለማድረግ ያስፈልጋል። በዚህኛው አፕ ስቶር ግን ይሄኛው ችግር ሳይኖር ሶፍት ዲቨሎፐሮቹም አፕሊኬሽናቸውን ዛሬ መጫት ይችላሉ። ህዝቡም ደግሞ ከዛ በቀላል ማውረድ ይችላል። በኢትዮጵያ በአሁኑ ወቅት ምን ያህል ዘመናዊ ስልኮችና ታብሌት ተጠቃሚዎች እንዳሉ በውል አይታወቅም። ሆኖም የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ በድረገጹ ባሰፈረው የጎርጎሪዮሱ 2014 ሰነድ መሰረት 28 ሚሊዮን ገደማ የሞባይል ተጠቃሚዎች እንዳሉ ይጠቀሳል። ምን ያህሉ የዘመናዊ ስልኮች እንዳላቸው ግን አልተገለጠም። የኢንተርኔት አገልግሎት ተጠቃሚዎች ብዛት አንድ ሚሊዮን እንደሚደርስም በድረገጹ ሰፍሯል። ይህ ወጣቶቹ ያዘጋጁት የትምህርት አጋዥ አፕሊኬሽንም ሆነ ሀያዎቹ አፕሊኬሽኖች በስፋት ለመዳረስ እድል ይፈጥራል። በእርግጥ የኢንተርኔት አገልግሎት ፍጥነቱና አቅርቦቱ ደካማ መሆን የሚፈጥረው ተግዳሮት እንዳለ ማለት ነው። አድማጮች የኢትዮጵያውያኑ አፕሊኬሽን በሚል ያቀረብንላችሁ የሳይንስና ህብረተሰብ ጥንቅር በዚሁ ይደመደማል አስተያየትና ጥቆማችሁ ያለየን ማንተጋፍቶት ስለሺ ነኝ መልካም ጊዜ ጤና ይስጥልኝ